ከኢኮኖሚው ዓለም በየጊዜውም መልስ እናገኛለን ብለው ጥረት ሲያደርጉና ሲደክሙ የዓለም አቀፉ ማኅበረሰብ ይሄው በትንሹ 20 ዓመታት አሳልፈዋል። ሁል ጊዜ ሲገናኙ ያንን በቅርብ ጊዜ ውስጥ እናደርጋለን፣ ይህን እንፈጽማለን፣ ለዚህ ደግሞ ዝግጁንን እያሉ ቃል ገብተው ሲለያዩ በተደጋጋሚ ከእነሱ ተሰምተዋል። በ1997 ዓመተ ምህረት እንደ አውሮፓን አቆጣጠር ኪዮቶ ላይ ተገናኙት 37 የኢንዱስትሪ አገር መሪዎች የአየር ጠባይን ለመቆጣጠርና ለማስተካከል በአንድ ሰነድ ላይ እንደሚታወሰው ተስማምተው ተለያይተው ነበር። ከዛም በኋላ በርካታ ግንኙነቶችና ስብሰባዎች ይህንኑ የአየር ጠባይን አስመልክቶ በእነሱም መካከልም ተካሂደዋል። ቤቱ ታውጥሪው ማሳሰቢያውና ማስጠንቀቂያው ረባካቸው የሚሉ ጩኸቶች ከብዙ አቅጣጫዎችም ከነሱም ጭምር ተሰንዝሮ በያለበት ያ ነገር ተሰምተዋል። እነዚህ ሁሉ ጥረቶች ምንም አይነት አጥጋቢ ውጤቶች ላይ ሳይደርስ ተቀሽተው እዚያ ውሃ በልቷቸው ቀርተዋል። ያሁኑ የፓሪሱም የዓለም አቀፉ የመንግሥታት ጉባኤም ካለፉት ይለያል ውጤትም ያመጣል ብሎ አሁን መገመቱና ማሰቡ በጣም ይከብዳል። መሠረተ ሐሳቡ ሲነደፍ በዚህ ጉባኤ ላይ እያንዳንዱ አገር የራሱን መፍትሔና ዕቅድ ቁልጭ አድርጎ የሚያሳይ የጥናት ሰነድ እንዲያቀርብ ሁሉንም መንግሥታት ጠይቀዋል። እንግዲህ አካሄዱ ይህ ከሆነ ደግሞ ይህን በየጊዜው እየተከታተለና እያጠና መሟላቱንም የሚመረምር አካል ያስፈልጋል ማለት ነው። እንደዚህ ዓይነቱ አሰራር ደግሞ አካሄዱን ሲመለከቱት የካምብሪጅ ዩኒቨርሲቲ መምህር ሚስተር ዴቪድ ማኬ እርግጠኛ ሆነው እንዳሉት እንዳለፉት ጊዜያትም ተቀጭቶ የሚቀር ሐሳብና ሀሳቦች ናቸው። ሁልጊዜ በተደጋጋሚ የሚሰማው አንድ ነገር ቢኖር ለአጠቃላዩ የጋራ ዓላማ ብላችሁ የራሳችሁን መንግሥት ጥቅምና ፍላጎት መሥዋዕት አድርጋችሁ እሱን ችላ በሉት የሚል ምክር ከያለበት ይሰማል። ይህ ፈጽሞ ሊሆን አይችልም የሚሉት ተመራማሪ የሚናገሩትን ነገር በደንብ ያውቃሉ። ላለፉት አርባ ዓመታትም በተከታታይ የኅብረት ውሳኔና የጋራ መፍትሔ ላይ እንዴትስ አብሮ በአንድነት ሊደርስ ይቻላል? በሚለው ጥያቄ ዙሪያም እሳቸው ለረዥም ዓመታት ጊዜያቸውን ወስደው ጥናት ያደረጉ ምሁር ናቸው። ዴቪድ ማኬ እንደሚሉት ከሆነ እያንዳንዱ አገር ምንም አይነት ትርፍና ጥቅም ወደፊት ለማያገኝበት ነገር ጉልበቱንም ጊዜውንም የሚያጠፋበት ምንም አይነት የሚገፋፋው ምክንያት የለም። በእርግጥ ጠጋ ብሎ ሲመለከቱት ወደ አንድ መቶ አርባ ስድስት አገሮች ከፓሪሱ ጉባኤ በፊት ይህን እናደርጋለን ይህን ለማድረግ እቅዳለን ብለው ያወጡት መግለጫዎች የዩኒቨርሲቲውም መምህር ቀደም ብለው የሰጡትን ጥርጣሪያቸውን የሚያጠናክርላቸው ነው። አብዛኛው መንግስታት ራሳቸው ቃል ገብተው ይህን እናደርጋለን ይህን እንፈጽማለን የሚሉት ነገር የራሳቸውን ጥቅም ብቻ የሚያስከብር የመሐላ ቃል ነው። ቻይና ለምሳሌ የጢስ ወለድ ኃይልን ማለት የከሰል ድንጋይን እስከ ተቻላት ድረስ የሕዝቧን ጤንነት እንዳይጎዳ ፍላጎትም ስላላት ያን ለመቀነስም ትፈልጋለች። ወይዘሮ ክሪስቲያና ፊገረስ በተባበሩት መንግስታት ድርጅት ስር የአየር ጠባይን ሁኔታ ከበላይ ሁነው የሚቆጣጠሩት አንደኛዋ ባለሥልጣን በበኩላቸው እስካሁን ድረስ የቀረቡትን ዕቅዶችና ድክመቶች በጅምላ መልካም ናቸው ብለው ሐሳቡን ደግፈውታል። ግን እዚያው ላይ አያይዘው ሴትየዋ ከሁለት ዲግሪ በታች አሁን ዓለም ካለችበት የሙቀት ደረጃ ዝቅ ለማድረግ አስበናል የሚለውን የመንግሥታት ዓላማና ጥረት ይህ ጉዞ በምንም አይነት አይደርሱበትም ብለው በይፋም ተናግረዋል። ቀጥላ አድርገውም ሌላ መፍትሔም እሱን ተከትሎ መምጣት አለበት ብለውም ተጣርተዋል። የካምብሪጁ ማኬ ወይም የተቀሩት ኢኮኖሚስቶቹ እንደ ፔተር ክራማቶን እና እንደ አክስል ኦክስንፌልስ ወይም ደግሞ እንደ ስቲቨን ስቶፍ ያሉት በሁለት ዋልታ መካከል የቆሙ የሚመስሉ በአንድ በኩል ብሔራዊ ጥቅም የሚሉ በሌላ በኩል የአየር ጠባይ ጥበቃ የሚሉ የዓለም አቀፍ ኃይሎች ችግራቸውን በቀላሉ ተመልክተው ለአንድ የሚያቀራርብ ድልድይ መዘርጋት በጋራ ሊሰሩ ይችላሉ ብለው ያምናሉ። የጢሱ ከፍታና ዝቅታ ለአንድ አገር ምን ያህል መሆን አለበት ብለውም ከሚነታረኩም ሁሉም መንግስታት ተስማምተው ተምነው አንድ ውጤት ላይ መድረስ ይችላሉ። ይህ ማለት ባጭሩ አንተ በምትለው ላይ እኔም እስማማው፣ በእኔም ሐሳብ ላይ አንተም ስትስማማ ነው። አልቀበልም አሻፈረኝ የምትል ከሆነ ደግሞ እኔም ያንተን ሐሳብ አልቀበልም። ስለዚህ መስማማት አለብን። ለመስማማት ደግሞ እኔም አንተም ዝግጁ ነን ብለው በግልጽ ሲናገሩና ፍላጎታቸውን ሲያሳዩ ብቻ ነው የመስጠትና የመቀበል የመጠቃቀምም የኢኮኖሚ ሕግ ነው። ይህ ስለተባለ ደግሞ ሁሉም መንግስታት ሐሳቡን እንዳለ ተቀብሎ በሥራ ላይ ያውሉታል ማለትም አይቻልም። ቻይናና ህንድ በአሁኑ ሰዓት የጢስ ወለድ የከሰል ድንጋይ በመጠቀም አየሩን የሚበክሉ አገሮች ናቸው። ፋብሪካዎቻቸውም ለሚተፉት የተቃጠሉ ጢሶች ይህን ያህል ብር ዝም ብለን ኢኮኖሚያችንን ጎድተን አንከፍልም ሊሉም ይችላሉ ከዛም አልፈው በሰው ቁጥር አንጻር ሲታይ የአውሮፓና የአሜሪካ ነዋሪዎች በየቀኑና በየአመቱ እነሱ ከሚተፉት የተቃጠሉ አየሮች የህንድና የቻይና ህዝብ ዝቅተኛውን ደረጃ ላይ ነው ብለውም ሊሟገቱም ይችላሉ። ከእንደዚህ አይነቱ ክርክር ለመዳን ሚስተር ዴቪድ ማኬና የሥራ ባልደረቦቻቸው የአየር ጠባይን አስመልክቶ ለሚፈጠሩት ችግሮችና ተጨማሪ ውዝግቦች ማሰሪያ ለመስጠት በዚያውም ክፍያውን ለማስተካከል አንድ የበጎ አድራጎት የልማት ድርጅት ይቋቋም የሚለውን ሐሳባቸውን ይሰነዝራሉ። ለዚያም እነሱ እንደሚሉት ይህ የበጎ አድራጎት የልማት ድርጅት ሀብታም የኢንዱስትሪ አገሮች ለደሃ አገሮች ገንዘብ አዋጥተው አንድ ባንክ ውስጥ ያስቀምጡ ይላሉ። ሲያብራሩም አንድ ቶን ለሚሆን የተቃጠለ አየር ሁሉም በጋራ ለዚያ ጢስ ቢያንስ አስር ዶላር አንድ ሀገር መክፈል አለበት በሚለው ሐሳብ ላይ ከተስማሙ ምን ያህል ውጤት ያለው ነገር ሊመጣ እንደሚችል መገመት ይቻላል። ይህ ደግሞ ፓሪስ ላይ ይደርሳል ተብሎ ከሚገመተው ውጤትም በጣም የበለጠ ይሆናል። ሁሉን አስማምቶ ወደ አንድ ውጤት ወዳለው ቦታ መንግስታትን ይወስዳል የሚለውን ሐሳብ የሰነዘሩት ሚስተር ዴቪድ ማኬ እስከ 2014 ዓ ም እንደ አውሮፓን አቆጣጠር ድረስ የብሪታንያ የመብራት ኃይል አመንጭና የአየር ጥበቃ ሚኒስትር መስሪያ ቤት ዋና አማካሪ ሆነው አገራቸውን ያገለገሉ ትልቅ ጠበብት ናቸው። ከሥራ ባልደረቦቻቸውና ከሌሎች ሳይንቲስቶች ጋር ይናሳባቸውን ኔቸር ተብሎ በሚጠራው መጽሔት ላይም አሳትመው አውጥተዋል። የፓሪሱ ጉባኤ ሐሳቡን ከቁም ነገር ቆጥሮት ይከተለዋል ብሎ መገመት አይቻልም የሚለውን ግምታቸውን ለዶቸቬለ ተስፋ ቆርጠውም እሳቸው አስረድተዋል። የፓሪሱ ጉባኤ አንዳች አይነት ጥሩ ውጤት ሳያመጣ ከተበተነ ቢያንስ እኛ አጥንተን ያቀረብነው ሐሳብ፣ መልእክታችንን ሁሉም ሰው የሚቀጥለው ጊዜ ሳረሳው የሚያስታውሰው ይሆናል። የጨዋታውን አካሄድና የንግግሩን ሕግጋት በመቀየርና መልክ በመስጠት የእያንዳንዱን የግሉ ጉዞ እንደምንም ብሎ ወደ አንድ ሁሉንም ሊጠቅም ወደሚችል ትልቅ ዓላማ ጎትቶ በእሱ ላይ እንዲያተኩሩ ማድረግ ይቻላል። ያኔ ደግሞ ግራ የሚያጋባ የሚመስለውን ነገር ይህን ያህል መፍትሔ ለማግኘት ከባድ እንዳልሆነም መረዳት ይቻላል። ይልማ ኃይለ ሚካኤል ዶቸቨለ ራዶ ጣቢያ ከበርሊን። Katama.